የሰማያዊ ፓርቲ ምክትል ሊቀመንበርና የምርጫ ጉዳይ ኃላፊ አቶ ስለሺ ፈይሳ የዛሬውን ምርጫ አስመልክተው ሰማያዊ ፓርቲ በተወዳደርበት ቦታ ሁሉ የምርጫ ታዛቢዎቹን መልምሎ ቢመድብም ታዛቢዎቹ ከፍተኛ ጫና እንደገጠማቸው ገልጸውልናል። በተለይ ደቡብ ክልል፣ ኦሮሚያ ክልል፣ እንደዚሁም ከአማራ ክልልም ብዙዎቹ ቦታዎች ላይ ታዛቢዎቹ እንዳይገቡ ተከልክለዋል። እስከ አሁኑ ሰዓት ድረስ ያለ ታዛቢ ምርጫው የሚካሄድበት ብዙ ቦታ አለ እና የአንዳንዶቹን የታዛቢነት መታወቂያ ሁሉ ካድሬዎች እየቀሙ ቀደው ከቦታው ያባረሯቸዋሉ። ሌሎች ደግሞ የታሰሩም አሉ። በአሁኑ ሰዓቱ ለምሳሌ አርሲ በቆጂ ላይ እንደዚህ ተደርጓል። ባሌ ጎባም ላይ እንደዚሁ ተደርጓል። ከዛ ውጭ አዲስ አበባም ላይ ያለው ሁኔታ በመጠኑ ትንሽ የተሻለ ይመስላል። በየቦታው ምርጫው እየተካሄደ ነው። ግን እዚህም ምንድን ነው የተደረገው? ብዙ የዩኒቨርሲቲ ተማሪዎችን ነበረ በታዛቢነት የመደብናቸው የመለመልናቸው መታወቂያቸውን አውጥተን ትላንት መታወቂያ የሰጠናቸው ነበሩ። ኦሬንቴሽን ሰጥናቸው ነበረ። ነገር ግን እዛው ዶርም ድረስ እየሄዱ ውጤታችሁ እናበላሻለን እንደ ሰብአዊ ታዛቢ እንዳትሆኑ በሚል ፊት ለፊት ማስጠንቀቂያና ማስፈራሪያ ስለሰጧቸው ከግማሽ በላይ ታዛቢዎች ቀርተዋል። ከኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ዶክተር መራራ ጉዲና የትውልድ ቦታቸው ከሆነው የአምቦ ከተማ ሆነው የታዘቡትን እንዲህ ሲሉ ለዶቼቬለ ገልጸዋል ምርጫ ሳይሆን ቅርጫ እንኳን እየተካሄደ አይደለም። በአብዛኛው ምን መድረክ የሚወዳደርባቸው ኦሮሚያ አካባቢ ሰፊ በዘረፋ ብዙ ቦታዎች በታጠቁ ኃይሎች የታገዘ እየተካሄደ ነው ምርጫው። ምርጫ ቦርድ ሳይሆን እያካሄደ ያለው የአካባቢው ካቢኔዎችና የአካባቢ አስተዳዳሪዎች ናቸው። ስለዚህ ምርጫ አይመስልም ማለት ነው። የመእያድ ፓርቲ ፕሬዚደንት አቶ አበባው መሀሪ ደግሞ ምርጫውን ሁለት ቦታ ከፍለው ነው የሚመለከቱት። በአዲስ አበባ እንግዲህ እየተዘዋወር ነው ያለ ነው። የውስጡ ታዛቢዎች ነው የሚናገሩት። እኔ ውስጥ መግባት መብት ስለሌለኝ፣ ማለት እጩ ስለሆንኩኝ ይህ ነው ለማለት ያስቸግረኛል። ዲሞክራሲያዊ ሂደቱን ለማለት ነው። ግን በውጭ እንደማየው የተፈጠረ ችግር ማለት የጸታ ምናምን ችግር የለም ይህ ነው። ነገር ግን በክፍለ ሀገር እጩዎቻችን እና ታዛቢዎች እየደወሉ ሪፖርት እንደሚያደርጉልን በጣም በጣም አስቸጋሪ ሁኔታ እንዳለ ታዛቢዎች ወረቀት እንደተከለከሉና ወረቀታቸውን እንደተቀሙ ማለት የመታዘቢያ ካርዳቸውን እጩዎቹ ከየቦታው እንደተፈናቀሉ ችግር እንዳለ ሪፖርት እያደረጉን ያሉ እጩዎቹ እና ይሄ ነው እንግዲህ። ግዢው ፓርቲ ኢህአዴግስ የዛሬውን ምርጫ እንዴት ይገመግመዋል? የኢህአዴግ ምክር ቤት ጽህፈት ቤት የህዝብና የውጭ ግንኙነት ኃላፊ አቶ ደስታ ተስፋውን ለማግኘት በተደጋጋሚ ያደረግነው የስልክ ጥሪ ስብሰባ ላይ እንደሆኑ ተነግሮን ምላሽ ሳናገኝ ቀርተናል። እንዲሁ የኮሚኒኬሽን ጉዳዮች ሚኒስትር አቶ ሬድዋን ሁሴን መልሰን እንድንደውልላቸው በቀጠሩን ሰዓት ብንደውል ስልኩን ሳያነሱት በመቅረታቸው ከመንግስት በኩል እንዲሁ አስተያየት ሳናገኝ ቀርተናል።